ሰማያዊ ፓርቲ በውስጡ በተፈጠረ መከፋፈል ጉባኤ አካሂዶ አዲስ አመራር መምረጡ ይታወቃል። የተካሄደው ምርጫም በምርጫ ቦርድ ይሁንታን ሲያገኝ፣ በአንጻሩ በቀድሞው የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት የሚመራ ቡድን ይህንን አይቀበልም። ይህ የተፈጠረውን ችግር በሽምግልና ለመፍታት ዶክተር ያዕቆብ ኃይለማርያም፣ አቶ ተማም አባ ቡልጉ፣ አቶ ይልማ ይፍሩ አቶ ብርሃኔ ሞገሴና አቶ ታዲዮስታንቱን ያጠቃለለ የሽማግሌዎች ቡድን ሁለትንም ወገኖች የማሸማገል ስራ ጀምረዋል። ከአሸማጋዮቹ አንዱ የሆኑት የህግ ባለሙያ አቶ ተማም አባቡልጉን አነጋግረናቸዋል። አጠቃላይ ሀሳቡ ምንድን ነው? በድርጅቱ ውስጥ ችግር ተፈጥሯል። እነዛ ችግሮች ምንድን ናቸው የሚለውም ሁለቱም ወገኖች የራሳቸውን ሀሳብ አቅርበዋል። ይሄ ይሄ ነው ችግር የነበረው ብለዋል። ምን መሆን አለበት በሚለው ላይም የራሳቸውን አስተያየት ሰጥተዋል። ሽማግሌዎቹ ለጊዜው ይሄን ጉዳይ ከእነሱ ጋር በተነጋግረን ባስቀመጧቸው ስነስርዓት መሰረት ጉዳዩ የሚሄድበትን በሁሉም ዘንድ ተቀባይነት ያላቸው የህግ ች የሃይማኖትና የባህል አካሄዶች መሰረት እያየን ያለ ነው። ይሄ ይሄ ነው ብለን ማለት አንችልም። አሁን ለጊዜው ውጤቱንም ጉዳዩንም ምንነት ዝርዝሩን ወደፊት አብረን እንገልጻለን። አቶ ዮሐንስ፣ አቶ ተማም አባ ቡልጉ ለሽምግልናው ስምረት በማለት ዝርዝር ነገሮችን ከመናገር ተቆጥቧል። ሁለቱን ተሸማጋይ ወገኖችን ለማነጋገር ጥረት አድርገናል። የቀድሞው የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት፣ በእኛ በኩል ያለው ወገን እንግዲህ ፓርቲያችን ወደነበረ ክብሩን መልሳለን በሚል ኮሚቴ ተቋቁሞ ያን ስራ ከገጠር እስከ ከተማ እየሰራን ባለንበት ጊዜ እንግዲህ በሀገራችን ሁሉም እንደሚታወቀው እንዲህ ያለው ነገር ፍርድ ቤቱም ሆነ ምርጫ ቦርዱ አሁን ባለንበት ሁኔታ በኛ እምነት ተቋማትን እና ፓርቲዎችን የሚያዳክም እንጂ ፍትህ ይሰጣል በተለይም በተቃዋሚ ፓርቲ በኩል ብለን ስለማናምን፣ እንዲሁ የሀገር ሽማግሌዎች ይህንን ነገር ደግሞ እኛው መፍታት አለብን መነጋገር አለብን ብለው አምስት ያህል ሽማግሌዎች መጥተው አናገሩን። እንግዲህ በዛ ባናገሩን መሰረት የሚቻል ከሆነ እኛ ሽማግሌዎቻችንም እናከብራለን እናንተም በግል የኢትዮጵያ ሕዝብም የሚያውቃችሁና የማከብራችሁ ሰዎች ስለሆናችሁ ብለን የነበረንን ቅሬታና ችግሩ ቢፈታ በዚህ መንገድ የምንለውን ነገር ሰጥተናቸዋል። ሽምግልናቸውንም እንድና እንደምናከብር ገልጸንላቸዋል። እንግዲህ በዚህ መሰረት የሚሰጡትን ውሳኔ እንጠብቃለን። እንግዲህ በአጭር ጊዜ አንድ ነገር ይላሉ ብለን እናምናለን። ከዛ በኋላ እንግዲህ ፓርቲያችንን ወደ ነበረበት ለመመለስ የምንችለውን ሁሉ እናደርጋለን። ዮሐንስ፣ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ግን ጉዳዩ በሽምግልና የተያያዘ በመሆኑ ሽማግሌዎችን ማነጋገር ይሻላል በማለት ሀሳብ ከመስጠት ተቆጥቧል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም